የባህል መድረክ ብዙ ነገሮችን አላገኘንም። ብዙ ችግሮች ደርሰውብናል። አውቀውም ይሁን ሳያውቁ የተበደልነ ሰዎች አለን። ግን አሁንም ኢትዮጵያን እናድን በችግሯ ውስጥ ገብተን እንሳተፍ የምንል ሰዎች ነን። አሁን ያለ ነው ገጣሚ፣ ጸሐፊ ተውኔት፣ ሐያሲ፣ መምህር፣ ጋዜጠኛም ሆነው ያገለገሉት አቶ አያልነ ሁላት ናቸው። ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? ኢትዮጵያ ውስጥ በተቀጣጠለው ሕዝባዊ ተቃውሞ የአብዛኛውን የኢትዮጵያ ጉዳይ የሚዘግቡ መገናኛ ዘዴዎችን ትኩረት እንደሳበ ነው። ኢትዮጵያውያን የኪነጥበብ ባለሙያዎች በኢትዮጵያ ጉዳይ ምን ይላሉ? ዛሬ ጥቂቱን ጠይቀን ይዘን ቀርበናል። በኢትዮጵያ ህዝባዊ ተቃውሞ ከጊዜ ወደ ጊዜ እየተጠናከረ በመምጣቱ የመንግስት ጸጥታ ኃይሎች እርምጃ እየባሰ መጥቷል። የብዙ ሰዎች ህይወት ጠፍቷል፣ በርካታ ሀብትና ንብረትም ወድሟል። ተቃውሞውን ለመቆጣጠር የኢትዮጵያ መንግስት እስካሁን ከወሰዳቸው እርምጃዎች በተጨማሪ ባለፈው ሳምንት ማብቂያ ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅ ደንግጓል። ተቃውሞና የመንግስት እርምጃ የብዙውን የሀገሪቱን ህብረተሰብ የየዕለት ከዕለት እንቅስቃሴ እያወከ መሆኑም እየተነገረ ነው። የኪነ ጥበብ ሰዎችም ከአብዛኛው ህዝብ በተለየ መንገድ ያለመረጋጋቱ እንቅስቃሴያቸውን እያስተጓጎለ ነው። አንዳንዶች መፍትሄ በማፈላለግ ሂደት የኪነ ጥበብ ሰዎችን አሳታፊ መሆን አለበት የሚሉ አሉ። በቅርቡ አደራ በሚል ርዕስ የሙዚቃ አልበሙን ከሚኖርበት ከካናዳ ይፋ ያደረገው ከያኒ ፋንታውን ሸዋቀጨው ጠዋት ማታ የኢትዮጵያ ጉዳይ እንደሚያሳስበው ይናገራል። የኢትዮጵያ ጉዳይ ያሳስበኛል። በየቀኑ በቃ ከቀን ውሎዬ ጋር አብሮ ያለ ነው። የኢትዮጵያ ሁኔታ ያሳዝነኛል፣ ያሳስበኛል። እጅግ አደገኛ ሁኔታ ውስጥ አገሬ እንዳለች ይሰማኛል እና ህዝብ በቃኝ ያለበት ሰዓት እንደሆነ ይሰማኛል ነውም ደግሞ እና በአዲሱ አልበሜ ላይ እንዳልኩት ለእግዚአብሔር ዛሬም ነገም ማደር አለዋለሁ። በዚህ ሰዓት ትልቅ ጸሎት የሚያስፈልግበት ሰዓት ነው። ዛሬም ነገም እግዚአብሔርን የምንለምንበት ሰዓት ነው እና የኢትዮጵያ ሁኔታ በአሁን በአሁኑ ሰዓት እጅግ እጅግ አስቸጋሪ ነው እና ህዝብ በቃኝ ካለ መንግስት በቃኝ ማለትን መልመል ያለበት ይመስለኛል። የኪነጥበብ ባለሙያዎች ደግሞ ህዝብ ሲኖር ነው እና የምንኖረው፣ ከህዝብ ጎን ቆመን ህዝብ በቃኝ ያለውን ልንደግፈው ይገባል ላሉ አብዛኞች በግል ስናናገራቸው በግልጽ ቅሬታቸውን አለ የሚሉትን ችግርና ይደርሳል የሚሉትን ተጽዕኖ ቢናገሩም፣ በመገናኛ ዘዴ ላይ ወጥተው ግን በይፋ ለመናገር አይደፍሩም። በኢትዮጵያ ወቅታዊ ጉዳይ ላይ አስተያየታቸውን ከሰጡን መካከል በኢትዮጵያ ነዋሪ የሆኑት አንጋፋዋ ከያኒ አሰለፈች አሽኔ ይገኙበታል። አዎ እኔ የምመክረው ምን መሰለሽ፣ በአንድ ጊዜ ሁሉ ነገር ሊሆን አይችልም እና መንግስትም ራሱ ያሰበው ነገር አለ። በስልጣንም ያሉትን ሰዎች ሊያሸጋሽግ ፈልገዋል። አገሪቷንም ለወጣቱን ስራ ሊከፍት እያሰበ ነው። ይኸውና እንግዲህ መግለጫ ተሰጠ። ፕሬዚደንታችን መግለጫ ሰጥተዋል። መቼም ምልሽ ከመተራመስ የሚመጣ ነገር ስለሌለ እኛም ምልሽ በእድሜያችን ብዙ ነገር ስላየን ብንደማመጥና ቀኖቹን ትንሽ ቀን ብንጠብቅ ጥሩ ይመስለኛል። አገር ሰላም ሲሆን ኢትዮጵያ ደግሞ ምሊስ የሰላም ሀገር ናት። በጀግንነትም ቢሆን ጣሊያን የሚያክል ድል አድርጋ ክብሯን ጠብቃ ለአፍሪካ ኩራት የሆነች ሀገር ናት። እንደገና ደግሞ አሁን እንደ ሌሎቹ እንዳንዳንድ ዝም ብሎ እንዳልባሌ ሀገሮች ትርምስምስ ብላ ለጠላትም መሳቂያ ለወዳጅም ማዘኛ ከምንሆን ብንደማመጥ ጥሩ ነው የሚል ሀሳብ ነው እኔ ያለኝ። ይቺው ናት መሰብሰቢያችን፣ አዳራሻችን ይቺው ናት እናታችን። የትም ሄድን የትም ሄድን የትም ሄድን ምንሽ፣ ዞረን ዞረን አገር አለኝ ብሎ የምንመጣባት ይቺ ሀገር ናት። ስለዚህ አገራችን አንድ ነገር እንዳይደርስባት ሁላችንም የየበኩላችንን አስተዋጽኦ ማድረግ አለብን። የኪነቱም ሰው የራሱን አስተዋጽኦ ማድረግ አለበት። የቢሮውም ሰው የራሱን አስተዋጽኦ ማድረግ አለበት። እንዳውም የኪነት ሰዎች ብዙ ሚና መጫወት ይችላሉ በአሁኑ ጊዜ ምክንያቱም በማረጋጋትም ሆነ መንግስትንም ግፊት በመስጠት ሆነ የኪነ ጥበብ ሰዎች ብዙ ነገር ሚና ሊጫወቱ ስለሚችሉ እግዚአብሔር ሁሉንም ነገር አቀናጅቶት ይቺ ሀገር ወደ ሰላም መንገድ፣ ወደ ጥሩ መንገድ እንድትመለስልን ነው የምንፈልገው። መንግስትም የራሱን ዓላማና የራሱን እቅድ ያው ለህዝብ የሚያስታወቀው ነገር አለ። ነገ ዛሬ ሳይል ወደ በጎ ነገር ተመልሰን አገሪቷ በሰላም በጤና በፍቅር ህጻናቶች እንዲያድጉባት፣ ሽማግሌዎች እንዲጦሩባት፣ ሴቶች ደግሞ የእኩልነት መብታችንን ወደፊት እንድናገኝባት ይህን ሁሉ ጥረት ማድረግ አለብን። ሌላው በወቅታዊ የኢትዮጵያ ጉዳይ ላይ አስተያየት የሰጡን ገጣሚ፣ ጸሐፊ ተውኔት፣ ሃያሲ መምህር፣ ጋዜጠኛም ሆነው ያገለገሉት አቶ አያልነህ ሙላቱ ናቸው። እንዲህ አይነት ግጭት እንዲህ አይነት ኮንፍሊክት በተለይ ሁኔታ በኢትዮጵያውያን ዘንድ አዲስ ነገር አይደለም። ብዙ ጊዜ የሚፈጠር ነው። ህዝቦች እስካሉ ድረስ በህዝቦች እና በመንግስት መካከል መቃቃር ምንጊዜም የሚኖር ነገር ነው። ይህንን የመቃቃር ጉዳይ ይህን የግጭት ጉዳይ ግን ኢትዮጵያውያን የራሳቸው የሆነ የአፈታት ዘዴ አላቸው ከድሮ ጀምሮ ይዘውት የመጡት ያፈታት ዘዴ አላቸው። አንደኛው ትልቁ ዘዴ እርቀ ሰላም ነው። እርቀ ሰላም ቀላል አይደለም። ኢትዮጵያውያን እርቅን ያምናሉ። ዘመናቸውንም ረጅሙን ጊዜውንም ይዘውት የመጡት ይሄ ሽማግሎች የእርቀ ሰላም ጉዳይ ምን ጊዜም ቢሆን አብሯቸው የኖረ ችግሮቻቸውን ሲፈቱበት የነበሩበት ዘዴ ነው። ለምሳሌ የድንበር ሽማግሌዎች ቀላል አይደሉም። መንግሥት እንኳ በሌለበት ጊዜ ዳኝተው፣ የተጣሉትን አስታርቀው፣ የተጋደሉትን ደም አጋግጠው ሰላምን የሚየመሰረቱ የኖሩበት የሚኖሩበት ጊዜ ሆነ ዛሬም ኢትዮጵያ ውስጥ የተፈጠረውን ችግር እኔ በህክምት ይፈተዋል ብዬ የማስበው ህዝቡ ነው፣ ራሱ ህዝቡ ነው የሚመስለኝ። ለምንድን ነው ይሄ ያልከው ብትይኝ፣ እንግዲህ ህዝብና መንግስት ተቃቅሯል። አሁን ባለው ደረጃ ላይ ይሄንን በዚህ ፐርሰንት ነው ብለን ባንልም፣ የተወሰነ ቅሬታ በህዝቡና በመንግስት መካከል ተፈጥሯል። አሁን ይሄን የተፈጠረ ችግር እኔ እንደኔ ተቃቃረው መንግስት ራሱ በሚያቋቁመውና ራሱ በሚወስደው እርምጃ መፍትሄ ያገኛል ብዬ አላስብም። ምክንያቱም ተቃቅሯል። ስለዚህ መንግስት በዚህ ጉዳይ ላይ ሊያደርገው የሚችለው ወይም ደግሞ በአጠቃላይ መፍትሄ ሊያመጣ የሚችለው ለእኔ መንግስትም ሆነ የፖለቲካ ድርጅቶች የሌሉበት ወይም ተሳትፎ ሊኖራቸው የማይችል ነጻ ህዝቦች በነፃነት ራሳቸውን በራሳቸው አነሳስተው የሚደራ የሚቋቋሙ ወይም ደግሞ የሚተባበሩ ህዝቦች መፍትሄውን እናንተ አምጡ ቢባሉ ነው የሚሻለው ብዬ የማስበው ምክንያቱም ችግሩ ያለው እነሱ ጋር ነው። ችግሩን የሚያውቁት እነሱ ናቸው። ችግሩን የሚፈቱት እነሱ ናቸው። ከዚህ ውጭ ማንም ሊፈታው የሚችል አይደለም። ምሁራን ተሰብስበን እንፈታው የምንችል ጥያቄም አይደለም። በነገሮች ላይ ለምንድን ነው ምሁራን ማንችለው? አንደኛ የኛ ምሁር ከራሴ ጀምሮ የተማርነው በፈረንጅ ትምህርት ቤት ነው። ፈረንጅ ቀርጾ በሰጠን ካሪኩለም የስርዓተ ትምህርት ነው ታንጸን የወጣ ነው። ይሄ ፈረንጅ ቀርጾ የሰጠን ስርዓተ ትምህርት ደግሞ ወደ ህብረተሰቡ ገብተን እንድናይ የሚያደርገን አደለም፣ ህብረተሰቡን የሚያመላክተን አይደለም። በየትኛውም መስኩ እኔን አሁን ታውቂያለሽ፣ ራሻ የተማርኩ የራሻ የሥነጽሑፍ ሰው እውቀት ያለኝ ራሻ የአጻጻፍ ስልት ሶሻሊስትዝም በተባለው የሶሻሊስት እውነታነት በተባለው የሥነጽሑፍ ፈለግ ብዙ ጊዜ የደከምኩ ሰው ነኝ። እኔን ዛሬ ስለ ቼኸውፍ ስለ ቶልስቶይ፣ ስለ ደስቶዮብስኪ፣ ስለ ፑሽኪን አውራ ብቲ ሶስት አራት ዓመት አወራሻለሁ። ነገር ግን አገር ውስጥ ስላለው ስለ ሞሀይ ገላነሽ፣ ስለ ሼክ ጅብሪል፣ ስለ አይናማው ኩ ስለ እነዚህ ስለ ብሄር ብሄረሰቦች ውስጥ ስላሉት ታላላቅ የተፈጥሮ ሊቃውንት እስቲ ወ ደቂቃ እንኳ አውራኝ ብትለኝ አላውቀው ለምን ብቲ እኔ የተቀረጽኩት ጠንጭ በሰጠኝ ስርዓተ ትምህርት ነው። መሰረታዊ የሆነ ባህል፣ መሰረታዊ የሆነ ችግር፣ መሰረታዊ የሆነ የግቡ ግንኙነት አናውቀውም። ለምሳሌ አሁን እንዳልኩሽ ነው፣ ገዳን ስትወስጂ ገዳ ትልቅ የኦሮሞ ባህል ነው። ትልቅ በጣም ትልቅ ብለን የምንለው ይሄ ትልቅ ባህል፣ ሬቻ ዝም ብለሽ ከነ ቂሚሽ ከነ በቀልሽ ወደዚያ ትክም ቤተክርስቲያን እንደዚያው ነው ለነገሩ። እና ይሄ ትልቅ ነገር ነው። ሬቻን ወይም ደግሞ ይህን ገዳን ሲስተም የሰጠንን በአንድ የኢትዮጵያ የርቀ ሰላም ቀን አድርገን ልንወስን የምንችል ይመስለኛል። ልክ እንደ ባንዲራ ቀን፣ ልክ ሜይቴ፣ ልክ እንደ ሴቶች ቀን እንደምናከብረው ሁልጊዜ የምናከብረው ሁልጊዜ ሄደን በዚያች ቀን እየጸዳን ርቀ ሰላም እያደረግን የምንገናኝበት ቀን ሊሆን ይችላል። ምክንያቱም ብናቀው ምሁራኑ የዚህን ጠቀሜታ ብናቀው ኖሮ እና የራሱን የህብረተሰቡን ጥቅም ስለማያናቀው ስላልተማር ነው። ልንማርም ስለማንችል ምክንያቱም ስርዓተ ትምህርቱ ወደዚህ ስለማያመራን አንገታችንን አዞረን ስለ ሀገራችን እንድናውቅ ስለማያደርገን በህብረተሰቡ ውስጥ ገብተን እርቀ ሰላምን የምናደርግ ሰዎች ምሁራን አይደለንም። አሁን ያለን ሰው እንትኖች። ስለዚህ መንግስት ተጋጋረ ከህዝቡ ጋር ምሁሩ የህብረተሰቡን ውስጣዊ የሆነ ችግር ሊረዳ የሚችልበት የእውቀት ደረጃ ሌለው እንዲህ አይነት ችግሮችን ሊፈታ የሚችል አንድ ብቻ ነው የቀረን ማለት ነው ህብረተሰቡ። ስለዚህ ይህንንም ጉዳይ እኔ ከማንኛውም የፖለቲካ አመለካከት ነጻ የሆነ ህዝብ ራሱ ውስጥ ያለ የፖለቲካ አመለካከት ካለ ከዚያ የነጻው ንጹህ የሆነ የህብረተሰብ ክፍል ተሰብስቦ ችግራችን ምንድን ነው ብሎ ተወያይቶ መፍትሄው ይሄ ነው ብሎ እንዲያቀርብ ከላይ ከታች ጀምሮ ከቀበሌ ገበሬ ማህበሪያት ጀምሮ እስከ ላይ ድረስ ያሉ ነገሮች ተወያይተው መፍትሄ ቢሰጡበት ይሻላል የሚል፣ ይሄ ደግሞ ቋሚ የሆነ ይሆናል። ዘላለማዊ የሆነ ምክንያቱም ከህዝብ የመጣ ስለሆነ ከህዝብ እውነት ጋር ተያይዞ የመጣ ስለሆነ በንጽህና የተሰባሰቡ ህዝቦች የፈጠሩት ስለሆነ ይሄ ደግሞ ትልቅ መሰረት ያለው ይሆናል ብዬ ነው። ምናልባትም ነገ ነገ ወዲ ያለ የሚፈጠረውም ህገ መንግስት እንኳ የሚወጣው ህገ መንግስቱ መውጫት የሚችለው ከእንደዚህ አይነት ህብረተሰብ ይሆናል። እንደዚህ አይነት ብሔር ብሔረሰቦች ጓዳ ይሆናል። ይሄ የብሔር ብሔረሰቦች ጓዳ የሚያወጣው ህገ መንግስት፣ ስርዓት፣ እርቀ ሰላም ወዘተ ይሄ ሀገሪቷን ለዘር አለም አጥንቶ የሚኖር ህገ መንግስት ይፈጥራል። ዲሞክራሲም ይፈጥራል። ዲሞክራሲም የራሱ የሆነ ዲሞክራሲ ከፈረንጅ ዲሞክራሲ ሳይሆን እራሳችን በራሳችን ቱባ ባህል ላይ የምናንጸው ዲሞክራሲ መፍጠር መቻል አለብን። አሁን እኛን ኮንፍሊክት ሪዞሉሽንን ይህን ችግር መፍትሄ አምጣ ብት ምንድን ነው ማድረገው? ላይበራሪ ነው የምሮጠው ላይበራሪ ይቼ ፈረንጅ እንዴት አድርጎ ነው ኮንፍሊክት ሪዞሉሽን የሚያደርግ ብዬ ላይበራሪ ሳገላብጥ ነው የምውለው። ኢትዮጵያዊው የሆነ ላይበራሪ አይደለም የሚሄደው ህብረተሰቡ ውስጥ ነው የሚገባው፣ ሽማግሎች ውስጥ ነው የሚገባው፣ አሮጌቶች ውስጥ ነው የሚገባው፣ ህዝቡ ውስጥ ነው የሚገባው እና ምን ላደርግ ብሎ ነው የሚጠይቅ እና ይህንን ምሁር አሁን ኢትዮጵያ የላትም። የነበሩትም አልቀዋል፣ የሉም። አሁን ይረ ነው እኛንን እኛ ደግሞ የተጠመቅነው በፈረንጅ አቡጊዳ ነው። የፈረንጅ አቡጊዳ ደግሞ ኢትዮጵያውያንን ሀሁ የሚፈታ አይደለም። እና በዚህ ጉዳይ ላይ ህብረተሰቡ ወሳኝ ነው የሚለው ነው የኔ መልዕክት። አድማጮች በቃለ ምልልሱ እየተባበሩንን እያመሰገንኩ በዚሁ ልሰናበት። አዜብ ታደሰነኝ ጤና ይስጥልኝ።